እንደ አውሮፓ ዘመን አቆጣጠር በ984 እና 85 በረሃብ ለተጠቁ ኢትዮጵያውያን ከምዕራባውያን የተለገሰ በብዙ ሚሊዮን ዶላር የሚገመት እርዳታ በያኔው ሸማቂ ድርጅት ህዝባዊ ወያኔ ሀርነት ትግራይ ቲፒኤልኤፍ ለመሳሪያ ግዢ ውሏል በሚለው የቢቢሲ ዘገባ ዙሪያ ውዝግብ ቀጥሏል። ትዝታ በላቸው በዚህ አኳያ የሚከተለውን አጠናቅራለች። ቢቢሲ ባለፈው መጋቢት ወር ባወጣው ዘገባ ላይ የእርዳታ ገንዘቡን እንደ አውሮፓ አቆጣጠር በ984 ና 85 ያሰባሰበ የሙዚቃ ቡድን በአንድ ኤድን የመራውን ሙዚቀኛ ሰር ቦብ ጌልዶፍን ከትላንት በስቲያ ባሰራጨው ዘገባ ይቅርታ መጠየቁን ትላንት ዘግበናል። ቢቢሲ ባንድ ኤድና ሰር ቦብ ጌልዶፍን ይቅርታ የጠየቀበትን ምክንያት እንዲሁም ለኢትዮጵያ መሪዎች ይቅርታ ይገባናል መግለጫ መልስ ጠይቀናል። ከቢቢሲ ዋና ማዕከል የዓለም አቀፍ ኮሚኒኬሽንስ አባል ፒተር ኮነርስ የዓለም አቀፍ ዜና ማሰራጫ ድርጅቱ ቢቢሲ በድረገጹ ያወጣውን መግለጫ አንብበውልናል። The assignment did not make the allegation that relief aid provided by Band Aid was diverted. However, the BBC acknowledges that this impression could have been taken from the program. We also acknowledge that some of our related reporting of the program the program. በተጨማሪም ከርዕሱ ጋር በተዛመደ ያቀረብናቸው አንዳንድ ዘገባዎችም ይህንኑ ግንዛቤ እንዳጠናከሩ እንረዳለን። በመሆኑም የተባለው ውንጀላ በተለይ ከባንድ ኤድ ጋር የተያያዘ ያለ መሆኑን በግልጽ ማሳየት እንደነበረበት ቢቢሲ ስህተቱን ያምናል፣ ይቅርታም ይጠይቃል። የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳይ መስሪያ ቤት በትላንቱ መግለጫው ቢቢሲ ቦብ ጌልዶፍንን ይቅርታ ጠይቆ እኛን ቸል ማለቱ እንግዳ ነው በማለት ኢትዮጵያና የኢትዮጵያ መንግስት ስማቸው ስለጎደፈ ይቅርታ መጠየቅ ነበረባቸው ብለዋል። ፒተር ኮነርስ የተነበበው መግለጫ የሚከተለውን መልስ ሰጥቷል። ውሳኔው ፕሮግራሙ በተከተለው የጋዜጠኝነት ሥራ ላይ ያለውን አመኔታ የሚያረጋግጥ ነው። ሕወሓት ለረሃብ እርዳታ የታሰበውን ገንዘብ ለሌላ እንዳዋለውና ከዚህም ውስጥ የተወሰነው ለጦር መሣሪያ መግዣ መዋሉን የሚያረጋግጡ በርካታ ምንጮች ነበሩ። ይህ በእንዲህ እንዳለ በትላንት ዝግጅታችን የሕወሓት ታጋይና የፋይናንስ ኃላፊ ከነበሩት ከአቶ ገብረ መድህን አርያ ጋር ባደረግነው ቃለ ምልልስ የሕወሓት መሪዎች ከዓለም አቀፍ ለድርቅ ለረሃብተኞች እርዳታ የተለገዘ በብዙ ሚሊዮን ዶላር የሚገመት ገንዘብና እህል ለድርጅታቸው መሳሪያ መግዣና ለሌሎች ጉዳዮች ማዋላቸውን አውቃለሁ ማለታቸውን ዘግበናል። ሆኖም ከድርጅቱ መስራቾች አንዱ ዶክተር አረጋዊ በርሄ የለጋሾች እርዳታ ለመሳሪያ ግዢ አልዋለም ብለዋል የሚል ዘገባ ማስተላለፋችንም አይዘነጋም። ስህተት ነው። ስለ ስህተቱ ይቅርታ እንጠይቃለን። በዚያ ዙሪያ ብዙ አድማጮች መልእክት ልካችሁልናል። ስህተቱን በመጠቆማችሁ እያመሰገን ባለፈው መጋቢት ወር ይህ የቢቢሲ ዜና ይፋ እንደሆነ ባልደረባችን አዲሱ አበበ ከዶክተር አረጋዊ ጋር ያደረገውን ቃለ ምልልስ መልሰን እናሰማችኋለን። የፖሊስ ቢሮውና የማዕከላዊ ኮሚቴው አባል ነበርኩ። እንደዚሁም የወታደራዊው ጉዳዮች ኃላፊ የበላይ ነበሩ። ለረሀብተኛ ተብሎ የተዋጣ ወደ መቶ ሚሊዮን ዶላር ለህወሀት የግል ጥቅም ውሏል ነውና ያን ጊዜ እርስዎም ህወሀት ውስጥ ነበር የነበሩትና ምንድን ነው የሆነው? እስኪ ንገሩን ለድርቅ መጥፊያ እርዳታ ተብሎ የሚመጣው ገንዘብ በስሙ ለተሰበሰበው ህዝብ አይደለም ሲደርስ የነበረው። ሕዝባዊ ወያኔ ሀርነት ትግራይ ማሌሊት የሚባል ድርጅት የሚመሰርትበት ወቅት ስለነበረ እሱን ለማጠናከር ተብሎ ግማሹን ገንዘብ ወደዛ እንዲውል የተደረገበት ሁኔታም ነበረ። ግማሹ የሚያክል ደግሞ ተመሳሳዊ የግንባሩ ስራዎች እንዲውል ተደርጓል። ለጥይት መግዣ፣ ለቦምብ መግዣ፣ ፈንጂ፣ የመኪና ፈንጂ መግዣ፣ ለወታደር ልብስ፣ ቀለብ እንደዚህ እንደዚህ የመሳሰሉ ነገሮች ይውላል ማለት ማለት። ከዛ እንግዲህ አንድ አምስት ፐርሰንት ብቻ በድርቅ ለተጠቃው ህዝብ የተመደበበት ሁኔታ ነበረ። እርሶ እዛ ውሳኔ ውስጥ አልነበሩም? ዶክተር አረጋዊ ነበሩ። ምን አደረጉ? ትክክል እንዳልሆነ አግባብ አይደለም ይህን ያክል ገንዘብ በህዝቡ ስም ተሰብስቦ ደግሞ ህዝቡ እየረገፈ እያየ ነው ነው ትክክልም አይደለም ይህን ነገር በሚገባ ለህዝቡ የሚውልበት መንገድ ይፈለግ ብዬ ተከራክር ያለው ይሄ ክርክሬንም ዝም ብሎ ቃል ብቻ ሳይሆን ሪከርድ ማለት በቴፕም የተቀዳ ነው። የትላንቱን ዘገባችንን የተከታተሉ አድማጭ በ1984 እና 85 ለድርቅ ተጎጂዎች ከዓለም አቀፍ የጎረፈውን እርዳታ ህወሀት ለሌላ ጉዳዮች እንዳዋለ እኔም አውቃለሁ አቶ ገብረ መድህን አርአያ ብቻ አይደሉም ሲሉ ለትግርኛ ክፍል ባልደረባችን ተወልደ ተስፋ ጋብር በስልክ ገልጸውለታል። ስሜ አማረ ጸጋይ ኪዳኔ እባላለሁ ሙሉ ስሜ ማለት ነው። የምኖረውም ቦስተን ነው። ነዋሪነት የነበረም ሱዳን ሀገር ነው እና ያየሁት የምስክርነት ቃል ለመስጠት ነው። አቶ ገብረ መዲናሪያ ባስተላለፈው ቃል በዛ ላይ ተጨማሪ ስላለኝ ስለማውቀው ለምስክርነት የሚያህል ነው። ምክንያቱ ፖርሱዳን፣ ከሰላ፣ ገዳሪፍ የእርዳታውን ይህል በተባበሩ መንግስታት ይሁን በህዝብ የተሰጠው ለህዝብ የተሰጠው እርዳታ ሲሸጥ እንደነበረ አውቃለሁ። ማውቀው ለምሳሌ እኔ ገዳሪፍ ነዋሪ ነበርኩኝ እነዚህ ሶስቱ ቦታዎች ሂጄ አይቻለሁ። ወድ ከውሊ ከሰላ ግርባ ስደተኞች በሰባ ሰባት አመተ ምህረት ወያኔ ከሀገር ቤት ያመጣቸው ስደተኞች እዛው ቦታ ነበሩ። የተወሰኑም ቤተሰቦች እዛ ውስጥ ነበሩ እና በዛ እያለሁ ይህን ሁኔታ የተሸጠ መሆኑን አቶ ገብረ መዲናራያ ስለገለጸ እኔም የምስክርነት ቃሌ ለመስጠት ያህል ነው። እህሉን ማን እንደሸጠ፣ ለማንስ እንደተሸጠ አቶ አማረ ጸጋይ እንዲያስረዱ ምንስ መረጃ እንዳላቸው ተወልደ ጠይቋል። ለሱዳን ሀብታሞች ነበር የሚሸጠው። የሚሸጠውም ከመካዝን ወይም ደግሞ ከመጠራቀሚያ ከጎተራ ከገባ በኋላ ይሸጥ ነበረ። የወያኔ ካድሬዎች ራሳቸው ይሸጡት ነበረ። ይህን ከሸጡ በኋላ ያ ሁሉ መኪናና ያ ሁሉ እርዳታ ከየት አገኙት ይሆን? መኪናዎች አልነበሩት? ወያኔ የሚጭንባቸው መኪናዎች እየተጫኑ የሚሄዱ ከገዳሪፍ እና ከከሰላ እየተጫኑ ወደ በረሃ ወደ ኢትዮጵያ የሚገቡ መኪናዎች ነበሩት ወይ? ያኔ በዛ ህወሀት ከደርግ የማረካቸው መኪናዎች ሊሆኑ አይችሉም ወይ ሲል ተወልደ ላቀረበው ጥያቄ አይደለም ብለዋል አቶ አማረ። የደርግ የተማረኩም እኔ ወታደር ስለነበርኩኝ አውቃለሁ። የሶቪየት ህብረትና የተወሰኑ የአሜሪካ መኪናዎች ናቸው፣ የደርግ መኪና የነበሩት የነበሩ መኪናዎች እነዚህ መኪናዎች ልዩ ናቸው። የጀርመን መኪና ተብለው ይጠራሉ። ላንድ ሮቨሮች፣ ላንድ ክሩዘሮች ክፍት ታይወታ ግልጽ ማለት ነው። ግልጽ ታይወታን ሳይቀሩ ነበሯቸው። እነዚህ ሰዎች መኪናዎች ከየት መጡ? እነዚህ መኪናዎች ካልሸጡና የእርዳታውን ገንዘብ ካልተጠቀሙበት እነዚህ መኪናዎች ከየት መጡ? አቶ አማረ ጸጋይንና ባልደረባችን ተወልደን እናመሰግናለን። የኢትዮጵያ መንግስት ይህን ጉዳይ በሚመለከት አሁን ያሉት የህወሀት መሪዎች ከለጋሹ ዓለም ማህበረሰብ ያገኙትን እርዳታ በብዙ ሺዎች የሚቆጠሩ ህይወት ለማዳን እንደተጠቀሙበት ከአሁን ቀደም መናገራቸው ይታወሳል። የተለገሰው ገንዘብም ለድርጅቱ መሳሪያና ቁሳቁስ መግዣ መዋሉን ያስተባብላሉ።